የአሜሪካ ድምጽ ነው። በ19፣ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ነሐሴ 25 2014 ዓ.ም ዝግጅታችን ጀመረ። ህወሓት በዋግ በወልቃይት አቅጣጫና በሱዳን ድንበር አካባቢ ወረራ ከፍቷል ሲል የኢትዮጵያ መንግስት አስታውቋል። ህወሓት በበኩሉ ጥቃቶችን የፈጸመው የፌዴራል መንግስት ኃይል ነው በማለት የመንግስትን ውንጀላ አስተባብሏል። የዚህ ዜና ሙሉ ዝርዝር በአብይ ርዕሳችን ይቀርባል። ሂዩማን ራይትስ ዋች በምዕራብ ኦሮሚያ የሚንቀሳቀስ ታጣቂ ቡድን በአማራ ተወላጆች ላይ ያደረሰውን ጭፍጨፋ አስመልክቶ ያወጣውን ሪፖርት die hund ዳግም በተቀሰቀሰው ጦርነት ምክንያት የተፈናቀሉ ሰዎችን የሚመለከቱ ዘገባዎችም በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻቸው የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋ እንዲሁም የሬዲዮ የዌብሳይትና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባ ገቢያውም ገበያውም አብረውን አመሻሉ የምሽቱ ዋና አዘጋጅ ጽዮን ግርማ ናት ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታዬ ነኝ። የሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ክፍል ኃላፊ የሆኑት አቶ ኃይሉ ከበደ ከቤት እንደወጡ አለመመለሳቸውን የፓርቲው የሕግ ክፍል ኃላፊ አቶ ተስፋ አለም በረሀ ለቪኦኤ ገለጹ። የአቶ ኃይሉ ባለቤት ወይዘሮ ኤደን ወልደ ተህሬ ደግሞ አቶ ኃይሉን መንግስት እንዲፈልግላቸው በጽሁፍ ማመልከቻ ማቅረባቸውን ተናግረዋል። የአዲስ አበባ ፖሊስ በበኩሉ ስለ ጉዳዩ የማውቀው ነገር የለም ብሏል። ገብረ ሚካኤል ገብረ መድህን ከአዲስ አበባ ተከታዩን ዘገባ አስተላልፈዋል። የሳልሳይ ወያኔ ትግራይ ፓርቲ የውጭ ጉዳይ ክፍል ኃላፊ አቶ ኃይሉ ከበደ ሰኞ እለት ለስራ ጉዳይ ከቤት እንደወጡና ከረፋዱ አምስት ሰዓት ጀምሮ ግን እንደጠፉ ፓርቲው ገልጿል። የሳልሳይ ወያኔ ትግራይ ፓርቲ የህግ ክፍል ኃላፊ አቶ ተስፋ አለም በርሀ የፓርቲው አባላትና ቤተሰቦቻቸው ፖለቲከኛውን በማፈላለግ ላይ እንደሆኑም ተናግረዋል። አዲስ አበባ ፖሊስ ኮሚሽን፣ እንዲሁም የፌዴራል ፖሊስ ኮሚሽን እያፈላለግን ነው ያው እንግዲህ የለም አልያዝንም ነው የእነሱ መልስ ማለት ነው። አላገኘናቸው አቶ ሀይሉ ከቤት ሲወጡ መኪና ይዘው እንደነበር የገለጹት ባለቤታቸው ወይዘሮ ኤደን ወልደ ተክለ ደግሞ ሁለቱም የእጅ ስልኮቻቸው ላለፉት ሁለት ቀናት ሲጠሩ እንደነበር ገልጸዋል። አንስቶ መልስ የሚሰጥ ሰው ግን አላገኘንም ብለዋል። ከትናንትና ድረስም ከሰዓት ይሰራ ነበር ስልኩ። ሁለት ስልክ ነበር ያዘው፣ ሁለቱም ይጠራል፣ ግን የሚያነሳው ሰው የለም ማለት ነው። ያው ሌላ አደጋ ቢደርሰው ወይም ሌላ ነገር ቢሆን ስልኩ ቢያንስ ይነሳል ወይም ደግሞ መታወቂያ ይዞ ስለሚንቀሳቀስ የሚደውልልን ሰው አይጠፋም ነበር ማለት ነው። ፖለቲከኛው አቶ ሀይሉ ከበደ ከቤት እንደወጡ መሰወራቸውን ለቦሌ ክፍለከተማ ፖሊስ መምሪያ የጽሁፍ ማመልከቻ ማስገባታቸውንም ወይዘሮ ኤደን ተናግረዋል። የፓርቲው የህግ ክፍል ኃላፊ አቶ ተስፋ ዓለም በርሀ መንግስት የዜጎችን ደህንነት የመጠበቅ ኃላፊነት ስላለበት አቶ ሀይሉ የት እንዳሉ አፈላልጎ ሊያሳውቀን ይገባል ብለዋል። አንደኛ ፖሊስ ይዟቸው ከሆነ ወንጀል ካለባቸው በስርዓቱ ለሚመለከተው አካል ወይም ደግሞ ለፍርድ ቤት ማቅረብ አለበት። አቅርቦ ወንጀል ካለ መመርመር ይችላል። ስርዓቱን ተከትሎ ማለት ነው። ይህ ካልሆነ መንግስት አልያዝኩም ካለ ደግሞ፣ ይኸው ዜጎቹን የመጠበቅ ግዴታ ስላለበት የት እንደገቡ ማፈላለግ አለበት። ምላሽ ሊሰጠን ይገባል ማለት ነው። ቪኦኤ የአዲስ አበባ ፖሊስ ለጉዳዩ ያውቅ እንደሆነ የጠየቀ ሲሆን ቃል አቀባዩ ምክትል ኮማንደር ማርቆስ ታደሰ በእጅ ስልካቸው የደረሰኝ መረጃ የለም የሚል የጽሑፍ ምላሽ ሰጥቷል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ። የአንጎላ ተቃዋሚ ፓርቲ ገዢው ፓርቲ ኤምፒኤልኤ ያሸነፈበትን የምርጫ ውጤት በመቃወም አቤቱታ አስገብቷል። ገዢው ፓርቲ በማሸነፉ ስልጣን ላይ ያሉት ፕሬዚደንት ጁዋው ሎሬንሶ ለሁለተኛ የስልጣን ዘመን የሚቆዩ ሲሆን ፓርቲያቸው በምክር ቤት አነስ ያለ አብላጫ መቀመጫ ይዟል። ዋናው ተቃዋሚ ፓርቲ ዩኒታ የምርጫውን ውጤት በመቃወም አቤቱታ ማስገባቱን ትናንት ማክሰኞ ነው ያስታወቀው። በሀገሪቱ የምርጫ ደንብ መሰረት ዩኒታ በጽሁፍ ያስገባው አቤቱታ ተቀባይነት ካላገኘ አቤቱታውን ለሕገ መንግስታዊ ፍርድ ቤት ማቅረብ ይችላል። ፍርድ ቤቱም በሰባ ሁለት ሰዓት ጊዜ ውስጥ ውሳኔ መስጠት ይኖርበታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቀዝቃዛ ጦርነቱን ደም ሳይፋሰስ እንዲያከትም ያደረጉት ነገር ግን ሶቪየት ህብረትን ከመፈራረስ ሊታደጓት ያልቻሉት ጎርባቾቭ ዜና እረፍቱን ተከትሎ ከዓለም ዙሪያ የሐዘን መግለጫዎች እየወጡ ሲሆን የሩሲያ ፕሬዚደንት ብላዲሚር ፑቲን በጎርባቾቭ ህልፈት ዜና በጥልቅ ማዘናቸው በቃል አቀባያቸው በኩል ተመልክቷል። በሚካኤል ጎርባቾቭ ማረፍ እጅግ ማዘናቸውን የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የታሪክን አቅጣጫ የቀየሩ ልዩ መሪ ሲሉ ገልጸዋቸዋል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጄምስ ቤከር በበኩላቸው ሚካኤል ጎርባቾቭን ታላቂቱን ሀገራቸውን ወደ ዲሞክራሲ በመሩ ታላቅ ሰውነታቸው በታሪክ ይታወሳሉ ብለዋል። ጎርባቾቭ ስላካሄዷቸው ዲፕሎማሲያዊ ጥረቶች የኖቤል የሰላም ሽልማት ተሸልመዋል። በአንጻሩ ደግሞ ከዓለም ከማናቸውም ትልቋ ሀገር የነበረችው ሶቪየት ህብረት መፈራረሷ ባስከተለው ትርምስ የተነሳ በሚሊዮኖች የተቆጠሩ ሩሲያውያን ዘንድ ጠላት ተደርገው ይታያሉ። የጦር መሳሪያ እሽቅድምድም እንዲያከትም ጥረት ያደረጉትና የሀገራቸውንና የዩናይትድ ስቴትስን ግንኙነት ያሻሻሉት ጎርባቾቭ እንደ አውሮፓውያን አቆጣጠር በ1987 ከወቅቱ የዩናይትድ ስቴትስ ፕሬዚደንት ሮናልድ ሬገን ጋር የመካከለኛ ርቀት ተወንጫፊ ኒውክሊየር መሳሪያዎች ቅነሳ ስምምነት በመፈራረም በሺዎች የተቆጠሩ የጦር መሳሪያዎችን በማስወገድ አውሮፓን ተደግኖባት ከነበረው የውድመት አደጋ ታድገዋል። በማስከተልም በ1989 በአፍጋኒስታን በቀደሙት የሶቪየት መሪ በሊዮኒድ ብሬዥኔቭ ተጀምሮ ለአስር ዓመታት ሲካሄድ የቆየውን ጦርነት አስቁመዋል። ሩሲያ፣ ዩክሬን ላይ በየካቲት ወር ጦርነት ከመክፈቷ ከአንድ ሳምንት በፊት 91ኛ ዓመታቸውን ያከበሩትና ታማውም የከረሙት ጎርባቾቭ በዩክሬኑ ጦርነትም ይሁን በሌላ ጉዳይ ድምጻቸው በአደባባይ እምብዛም ተሰምቶ አያውቅም። ሩሲያና ዩክሬን ደቡባዊ ዩክሬን ውስጥ በሚገኘው የኒውክሌር ኃይል ማመንጫ አቅራቢያ በደረሰው አዲስ ጥቃት ዛሬ አንዱ በሌላው ላይ ውንጀላ እያሰሙ ናቸው። የኒውክሌር ማመንጫው ደህንነት ጉዳይ ዓለም አቀፍ ስጋት መቀስቀሱ ይታወቃል። ዛፖሮጂዥያ በሚገኘው የኒውክሌር ማመንጫ አቅራቢያ ጥቃት በመፈጸም ሁለቱ ወገኖች ለሳምንታት አንዱ ሌላውን ወገን ሲከሱ ቆይተዋል። የተባበሩት መንግስታት ድርጅት መርማሪዎች የኒውክሌር ኃይል ማመንጫውን ደህንነት ለመፈተሽ ወደ ስፍራው እያመሩ ናቸው። የዓለም አቀፍ የአቶሚክ ኃይል ድርጅት መርማሪዎቹ ዛሬ ረቡዕ ከዩክሬን ዋና ከተማ ከኪየቭ ተንቀሳቅሰዋል። መርማሪዎቹ ስራቸውን ለማከናወን እንዲችሉ ዋስትና የተሰጣቸው መሆኑን የድርጅቱ ዋና ስራ አስኪያጅ ራፋኤል ግሮሲ ገልጸዋል። በሌላ በኩል የሩሲያ የነዳጅ ድርጅት ጋዝፕሮም ወደ አውሮፓ የነዳጅ አቅርቦት የሚልክበትን ዋናውን መስመር ዘግቶታል። ጋዝፕሮም ኖርዲክ ስትሪም የተባለውን ዋናውን የጋዝ ማስተላለፊያ መስመር ጥገና ለማካሄድ እንደሚዘጋው አስታውቆ የነበረ ሲሆን እስከፊታችን ቅዳሜ ተዘግቶ እንደሚቆይ አስታውቋል። ኩባንያው በቅርብ ወራት ተመሳሳይ እርምጃዎችን ወስዶ እንደነበረ ሲታወቅ፣ አንዳንድ የአውሮፓ መንግስታት ሩሲያ የአውሮፓ ሀገሮች ዩክሬንን በመደገፋቸው የነዳጅ አቅርቦቱን ለበቀል ልትጠቀምበት ትችላለች የሚል ስጋት እንዳላቸው ሲያሰሙ ቆይተዋል። በመጨረሻም የዩናይትድ ስቴትስ ተቆጣጣሪዎች አዳዲስ የኮቪድ-19 ማጠናከሪያ ክትባቶች ጥቅም ላይ ይውሉ ዘንድ ፈቃድ መስጠታቸው ተገለጸ። ይህም አዳዲሶቹን ክትባቶች በአሁኑ ወቅት በስፋት በሚታየው የኦሚክሮን የቫይረስ ዝርያ ላይ የተነጣጠሩ የመጀመሪያዎቹ ክትባቶች ያደርጋቸዋል። የዩናይትድ ስቴትሱ የምግብና የመድኃኒት አስተዳደር በዛሬው ዕለት ያሳለፈው ይህ ውሳኔ ከአሁን ቀደም በፋይዘር እና በተፎካካሪው የመድኃኒት አምራች ኩባንያ ሞደርና የተሰሩትንና ጥቅም ላይ ውለውም የበርካታ ሚሊዮኖችን ሕይወት በታደጉት ክትባቶች ላይ የተደረጉ ማሻሻያዎችን ነው ያጸደቀው። በተጨማሪም ተሻሽለው የተሰሩት አዲሶቹ የማጠናከሪያ ክትባቶች በመጪዎቹ የክረምት ወራት ያይላል ተብሎ የሚፈራውን የህመሙን ወረርሽኝ ለመከላከል ይረዳሉ ተብሎ ታምኖባቸዋል። ዩናይትድ ስቴትስ ውስጥ እስካሁን በመሰጠት ላይ ያሉት የኮቪድ-19 ክትባቶች ቀደም ሲል የታየውን የኮሮና ቫይረስ ዝርያ ኢላማ ያደረጉ ሲሆኑ የአሁኖቹ ማጠናከሪያ ክትባቶች በአንጻሩ በከፊል ከመጀመሪያው ክትባት የተወሰዱና በከፊል ደግሞ በእጅጉ ተላላፊ ለሆነው ለኦሚክሮኑ ዝርያ መከላከያ የሚሆን ቅመም የያዙ መሆናቸው ተገልጿል። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆንጂት ታየን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን የሚተላለፍላችሁን የዛሬ ነሐሴ 25 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ ራዲዮ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ቀዳሚ ወደሚሆነው የዕለቱ አብይር ዘገባችንን እንለፍ። ህወሓት በዋግ በወልቃይት አቅጣጫና በሱዳን ድንበር አካባቢ ወረራ ከፍቷል ሲል የኢትዮጵያ መንግስት አስታወቀ። ህወሀት በበኩሉ በተለያዩ አቅጣጫዎች ጥቃት የፈጸመው የፌዴራል መንግስት ኃይል ነው በማለት የመንግስትን ውንጀላ አስተባብሏል። በሌላ በኩል በሰሜን ኢትዮጵያ የሚገኘው የትግራይ ክልል ዋና ከተማ መቀለ ትላንት እኩለ ሌሊት ላይ የአየር ጥቃት መድረሱን አዣንስ ፍራንስ ፕሬስ የዜና ወኪል ዘግቧል። ጦርነቱ ተባብሶ በቀጠለበት በአሁኑ ወቅት የሰላም ተማጽኖችም የቀጠሉ ሲሆን የኢትዮጵያ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ባወጣው መግለጫ የትጥቅ ግጭቱን ያለምንም ቅድመ ሁኔታ በማስቆም ሰብአዊ ድጋፎች እንዲቀጥሉ ጥሪ አቅርቧል። ኬኔዲ አባተ ዝርዝራለሁ። የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ ትግራይ ክልልን በማስተዳደር ላይ የሚገኘው ህወሀት ለሰላም የተዘረጉ እጆች እንዲታጠፉ መንግስትን እያስገደዱ መሆኑን ጠቅሶ ህወሀት በዋግ በወልቃይት አቅጣጫና በሱዳን ድንበር አቅራቢያ ጥቃት መክፈቱን ገልጿል። ይሁን እንጂ የህወሀት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት መልእክት የኢትዮጵያ መንግስት ውንጀላውን ያቀረበው ከዓለም አቀፉ ማህበረሰብ ተጠያቂነት ለማምለጥ ነው ብለዋል። በሌላ በኩል በትግራይ ክልል ዋና ከተማ መቀሌት ትናንት እኩለ ሌሊት ላይ የአየር ጥቃት መድረሱን አዣንስ ፍራንስ ፕሬስ ዘግቧል። ኤኤፍፒ የትግራይ አማጽያን ሲል የሚጠራቸውን ቡድኖችና የሆስፒታል ኃላፊዎች ጠቅሶ እንደዘግበው የቦምብ ጥቃቱ የተፈጸመው በኢትዮጵያ መንግስትና በህወሀት መካከል የሚደረገው ውጊያ ባለፈው ሳምንት እንደ አዲስ ካገረሸ በኋላ መሆኑን ገልጿል። የህወሀት ቃል አቀባይ አቶ ጌታቸው በትዊተር ገጻቸው ላይ ምሽቱን መቀሌ ላይ የድሮን ጥቃት ተፈጽሟል፣ በአካባቢው አሳማኝ የሆነ ወታደራዊ ኢላማ አልነበረ ሲሉ መልእክት ያስተላለፉ ሲሆን መቀሌ ሆስፒታልን ኢላማ ያደረጉ ሶስት ቦንቦች መጣላቸውን ጨምረው ገልጸዋል። ለዚህ ክስ ከኢትዮጵያ መንግስት የተሰጠ ይፋዊ ምላሽ የለም። ሆኖም መንግስት ባለፈው ሳምንት ለተሰነዘረው ተመሳሳይ ውንጀላ ምላሽ ሲሰጥ አየር ኃይል ወታደራዊ ኢላማዎችን ብቻ ለይቶ እንደሚያጠቃ ገልጾ ህወሀት ሆን ብሎ ሀሰተኛ ሬሳ የያዙ የሚመስሉ ከረጢቶችን ሰዎች በሚገኙበት ቦታ በማስቀመጥ ቁጣ ለመቀስቀስ ሞክሯል ሲል ከሷል። ሰሜን ኢትዮጵያ በአብዛኛው በጥብቅ ክልከላ ውስጥ በመሆኑ በሁለቱም ወገኖች የሚቀርቡትን አቤቱታዎች ገለልተኛ በሆነ አካል ማጣራት አልተቻለም። መቀሌ የሚገኘው አይደር ሆስፒታል ዋና ዳይሬክተር የሆኑት አቶ ክብሮም ገብረስላሴም እንዲሁ በትዊተር ገጻቸው ባሰፈሩት መልእክት በመቀሌ ጠቅላላ ሆስፒታል አጠገብ ወደ ኩለለሊት አቅራቢያ የድሮን ጥቃት መፈጸሙን ገልጸው ጉዳት የደረሰባቸው ወደ አይደር ሆስፒታል እየገቡ ነው ሲሉ ያለ ተጨማሪ ዝርዝር መረጃ ገልጸዋል። አንድ የበጎ አድራጎት ሰራተኛም የአየር ጥቃቱ መፈጸሙን ለኤፍፒ የገለጸ ሲሆን ዝርዝር ማብራሪያ ግን አልሰጠም። የጠቅላይ ሚኒስትር አብይ አህመድ መንግስትና ህወሀት ለግጭቱ ማገርሸት እርስ በእርሳቸው እየተወነጃጀሉ ሲሆን ከወራት በኋላ ያለፈው አርብ መቀሌ በደረሰው የአየር ጥቃት ህጻናትን ጨምሮ ቢያንስ አራት ሰዎች መገደላቸው ተገልጿል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ጥቃቱ በህጻናት መዋያ ትምህርት ቤት ላይ መድረሱን በመግለጽ ድርጊቱን አውግዟል። የክልሉ የቴሌቪዥን ጣቢያ የሟቾቹን ቁጥር ሶስት ህጻናቶችን ጨምሮ ሰባት መሆናቸውን ዘግቧል። የመንግስት ባለስልጣናት በዚህ አዲስ የአየር ጥቃት ዙሪያ ምንም አስተያየት ባይሰጡም በምዕራብ ኢትዮጵያ ከሱዳን ጋር በሚያዋስነው ድንበር አካባቢ ግን አማጽያኑ ጦርነት መክፈታቸውን ዛሬ አስታውቀዋል። የመንግስት ኮሚኒኬሽን አገልግሎት ዛሬ ነሐሴ 25 2014 ዓ ም ባወጣው መግለጫ ያለ ጦርነት መኖር የማይችለው ሲል የገለጸው ህወሀት በዋግ በወልቃይት አቅጣጫና በሱዳን ድንበር አካባቢ ወረራ ከፍተዋል ሲል አስታውቋል። ህወሀት ይህን አዲስ ወረራ የፈጸመው አስቀድሞ በምስራቅ አማራ በኩል በቆቦና አካባቢው የከፈተው ወረራ በመከላከያ ሰራዊትና በደጀኑ ህዝብ ጠንካራ የመከላከል ብቃት የተነሳ ባሰበው ልክ ስላልሄደለት ነው ያለው የኢትዮጵያ መንግስት መግለጫ። በመሆኑም የሰላም አማራጮችን በመተው ህወሀት ወረራውን ወደ ሌሎች አካባቢዎች እያስፋፋ ይገኛል ሲል ከሷል። ህወሀት በኢትዮጵያ ላይ ከፍቷል ያለውን ጦርነት በመከላከያ ሰራዊቱ እየመከተው መሆኑን የገለጸው መንግስት የህወሀት እብሪት ለሰላም የተዘረጉ እጆች እንዲታጠፉ እያስገደደ ነው ሲልም በመግለጫው አስጠንቅቋል። ሆኖም ለኢትዮጵያ መንግስት አሁንም ለሰላም አማራጮች ዝግጁ መሆኑን አስታውቋል። ለሰላም የተዘረጋው እጅ በህወሀት እብሪታዊ ወረራ ምክንያት እንዳይታጠፍ ዓለም አቀፉ ማህበረሰብ የሚቻለውን እንዲያደርግ የኢትዮጵያ መንግስት አሁንም ያሳስባል በማለትም አመልክቷል። ይሁን እንጂ ህወሀት በኢትዮጵያ መንግስት የቀረበበትን ይህን ክስ አስተባብሏል። ይልቁንም በተለያዩ አቅጣጫዎች ጥቃቱን እያስፋፋ ያለው የኢትዮጵያ ጦር እንደሆነም ነው የገለጸው። የህወሀት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ የኢትዮጵያ መንግስት መንግስት ከዓለም አቀፉ ማህበረሰብ ተጠያቂነት ለማምለጥ ትርክቶችን እየፈጠረ ነው ብለዋል። የትግራይ ሰራዊት ዋና አዛዥ እንደሆኑ የተጠቀሱት ታደሰ ወረደ ደግሞ በትግራይ ቴሌቪዥን በሰጡት መግለጫ የኢትዮጵያ ጦር በሰቆጣ በደደቢትና በአዲያቦ አቅጣጫዎች ለማጥቃት ከፍተኛ ርብርብ እያደረገ ነው ብለዋል። በአዲያቦና አስገዳ አቅጣጫ የመድፍና የታንክ ድብደባ በሰፊው እየፈጸመ ነበር ሲሉም ከሰዋል። የኢትዮጵያ መንግስት በአስር ሺዎች የሚቆጠሩ ወታደሮችን ወደ ኤርትራ መላኩንና እነዚህ ወታደሮች ከኤርትራ ሰራዊት ጋር ሆን ለማጥቃት እየተዘጋጁ መሆናቸውንም ነው የገለጹት። ይህን ክስ በተመለከተ ግን ከኢትዮጵያ መንግስት በኩል እስካሁን የተባለ ነገር የለም። ከኤርትራ በኩልም የተሰጠ ምላሽ የለም። የሁለቱ አካላት መካሰስ በቀጠለበት በአሁኑ ወቅት ታዲያ ከሁመራ ራቅ ባሉ አካባቢዎች የተኩስ ድምፅ እንደሚሰማ አንዲት የከተማዋ ነዋሪ ተናግራለች። ከሌሊቱ አስራ ሁለት ሰዓት ምናምን ከንጋቱ አስራ ሁለት ሰዓት አካባቢ ነው የጀመረው። ሰዓት ምናምን ላያከ ደግሞ ትንሽ ጋብ ብሎ ነው የነበረ። አሁን ደግሞ ይስተናል ደግሞ ደህና ማለት ነው። በየት በኩል ነው የከባድ መሳሪያ ድምፅ የሚሰማው? ቅርብ ነበረበት በዚህ በዲና ምናምን አካባቢ ቅርብ ነው ለኛ ለመራ ማለት ነው። ከተማ ላይ ቅድም ጠዋት ስምንት የሆነው ዝንድር ተፈጥሮ የነበረ። አሁን ግን ገና ነው ተረጋግቶ ነው ያለው። የሰላም ተማጽኖዎችም የቀጠሉ ሲሆን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ባወጣው መግለጫ በሰሜናዊ ኢትዮጵያ ዳግም የተቀሰቀሰውን የትጥቅ ግጭት ያለምንም ቅድመ ሁኔታ በማቆም ሰብአዊ ድጋፎች እንዲቀጥሉ አስፈላጊው ጥረት እንዲደረግ የሚል ጥሪ አቅርበዋል። አቶ ዘላለም እሸቱ የምክር ቤቱ የህግና ፖሊሲ አማካሪ ናቸው። አሁን ያወጣነው መግለጫ ከዚህ በፊት ካወጣናቸው መግለጫዎች ጋር ተያዥነት ያለው የዛ አካል የሆነ ነው። የአሁኑን መግለጫ ከዚህ በፊት ካሉት የሚለየው የአሁኑ የሰላም ጥሪ ጋር ብቻ ሳይሆን የሰብአዊ እርዳታ ጋርም የተያያዙ ጉዳዮች ላይ ትኩረት የሚያደርግ ነው። ከሰላም ጥሪው ጎን ለጎን በተለይ አሁን በተነሳው ግጭቱ ሪላፕስ ሲያደርግ ወይም እንደ አዲስ ሲያገረሽ በፊት የነበረው የሰብአዊ መብት አሚን የሰብአዊ እርዳታ ጉዳይ ወይም ሰብአዊ ቀውስ በጣም ተባብሶ ነው የሚቀጥለው። የተጀመሩ የሰብአዊ እርዳታ ጉዳዮች እንዲስተጓጎሉ ነው የሚያደርገው። ይህ ደግሞ ዜጎቻችንን የበለጠ ተጎጂ ስለሚያደርጋቸው፣ ለዛ ምቹ ሁኔታ ለመፍጠር የመጀመሪያው ጉዳይ ማቆም ወደ ሰላም መምጣት ይገባቸዋል የሚለውን ጥሪ ነው ማስተላለፍ። የተባበሩት መንግስታት ድርጅት ለጦርነቱ ተሳታፊ ወገኖች ባስተላለፈው መልእክት በዓለም አቀፍ የሰብአዊነት ሕግ መሰረት ሲቪሎች ወደ ሰላማዊ ስፍራዎች እንዲሄዱ መፍቀድን ጨምሮ ሁሉም በግጭቱ ውስጥ ያሉ አካላት ሲቪሎችንና የሲቪል ሰዎችን ንብረት ለመጠበቅ የማያቋርጥ ጥንቃቄ እንዲያደርጉ ጠይቋል። ውጊያ እየተካሄደ ባለበት በአሁኑ ወቅት የደህንነት ሁኔታው በሚፈቅድበት ቦታ ለተጎዱ ወገኖች ሰብአዊ እርዳታ ማቅረቡን እንደቀጠለ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታውቋል። የ የሰብአዊ አጋሮች የምግብ እና ሌሎች አስፈላጊ ሰብአዊ አቅርቦቶችን በድጋሚ ማከፋፈል ጀምረዋል ሲልም ቢሮው ገልጿል። ምንም እንኳን የሰላም ተማጽኖዎች ከተለያዩ የሀገር ውስጥና አለም አቀፍ አካላት በመቅረብ ላይ ቢሆኑም ዳግም የተቀሰቀሰው ጦርነት ግን ከመርገብ ይልቅ የተለያዩ ቀውሶችን እያስከተለ በየቀኑ ተባብሶ በመሄድ ላይ ነው። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በምዕራብ ኢትዮጵያ የሚንቀሳቀስ ታጣቂ ቡድን ባለፈው ሰኔ በመቶ የሚቆጠሩ የአማራ ተወላጆችን ሲጨፈጭፍ የጸጥታ ኃይሎች እንዳልተከላከሉላቸው ጠቅሶ ዓለም አቀፉ የመብት ተሟጋች ድርጅት ሂዩማን ራይትስ ዋች ሪፖርት አውጥቷል። ከጥቃት የተረፉትም በቂ የሆነ መጠለያ ሳይሰጣቸው እንዲሁም የጤናና የደህንነት ችግራቸው ሳይቀረፍ ሶስት ወር ማለፉን ቡድኑ በመግለጫው ጨምሮ ገልጿል። በጉዳዩ ላይ ገለልተኛ ምርመራ እንደሚያስፈልግም ድርጅቱ ጠቁሟል። እንግዱ ወልዴ የመግለጫውን ይዘት በተከታዩ ዘገባ ይዳስሰዋል። በቶሌ ጉቲን፣ ጨርቆሳ እና በገን በእሳት የጋዩ 480 ቤቶችን በሳተላይት ፎቶ አስደግፎ ሪፖርቱን የጀመረው ሂዩማን ራይትስ ዋች ባለፈው ሰኔ 11 2014 ዓ.ም ከፍተኛ ትጥቅ ያነገበ ቡድን በቶሌ እና ሰነ ቀበሌዎች ለ8 ሰዓት ባደረገው ጭፍጨፋ 400 የሚሆኑ ሰላማዊ ሰዎች መገደላቸውን አስታውቋል። የተገደሉት ሰዎች የአማራ ተወላጆች መሆናቸውንም ጨምሮ አስታውቋል። ያልታወቁ ሲል የሰብአዊ ድርጅቱ የገለጻቸው እነዚህ ታጣቂዎች በመቶ የሚቆጠሩ የመኖሪያና የንግድ ቤቶችን ሲያቃጥሉ ከብቶችንና ሌሎች ንብረቶችንም ዘርፈዋል ብሏል። የሳተላይት ፎቶዎችን አስደግፈው የያዘው ሪፖርት ቢያንስ አምስት መንደሮች በእሳት መጋየታቸውንና 480 የሚሆኑ ቤቶች በእሳቱ መውደማቸውን ገልጿል። ይህ ቁጥር የሳተላይት ፎቶ የሸፈነውን አካባቢ ብቻ የሚወክል ሲሆን፣ ጉዳቱ ከዚያም በላይ ሊሆን እንደሚችል ድርጅቱ አክሎ ጠቁሟል። በአካባቢው የነበሩት የመንግስት ኃይሎች ጥሪ ቢደረግላቸውም የደረሱት ግን ጥቃቱ ከተፈጸመ ከሰዓታት በኋላ ነው ብሏል ሪፖርቱ። ሂዩማን ራይትስ ዋች ባወጣው ሪፖርት ላይ አስተያየታቸውን የሰጡት የድርጅቱ የአፍሪካ ቀንድ ኃላፊ ላቲሻ ባደር የታጠቁት ጥቃት ፈጻሚዎች መንደሮችን በየተራ ሲያወድሙና ወደር በሌለው ጭካኔ ቤተሰቦችን ሲገድሉ በአቅራቢያው የነበሩ የመንግስት ኃይሎች ምንም ሲያደርጉ አልታዩም ብለዋል። ይህ በቅርቡ ከተፈጸሙት ጭፍጨፋዎች አንዱ ብቻ ሲሆን አስተማማኝና ገለልተኛ ምርመራ በማካሄድ ረገድ ፈጻሚዎቹን በመለየትና እርዳታ ለሚያስፈልጋቸው በቂ እርዳታ በማድረስ ረገድ መንግሥት ብዙ መሥራት አለበት ሲሉ አክለዋል። ላቴሻ ባድር ከእንደ አውሮፓውያን አቆጣጠር 2019 ዓ ም ጀምሮ የመንግሥት ኃይሎችና የኦሮሞ ነጻነት ሰራዊት በምዕራብ ኦሮሚያ በውጊያ ላይ ሲሆኑ በኦሮሞዎችም ሆነ በሌሎች በአካባቢው በሚገኙ እዳጣን ማኅበረሰቦች ላይ በደል ደርሷል። ይንና ሪፖርቱ በማከል የመንግስት ባለሥልጣናት ለሰኔው ጭፍጨፋ የኦሮሞ ነጻነት ሰራዊትን ተጠያቂ ሲያደርጉ፣ ሰራዊቱ በበኩሉ የድርጊቱ ፈጻሚዎች የመንግስት ሚሊሻዎች ናቸው ሲል ከሶ ጉዳዩ በገለልተኛ ወገን እንዲጣራ ጥሪ አድርገዋል ሲል አክሏል። ከሰኔ እስከ ነሐሴ ባለው ጊዜ ውስጥ ጥቃቱ በተፈጸመባቸው አምስት ቀበሌዎች የሚገኙና 19 አይን ማኞችን ጨምሮ በድምሩ 25 ሰዎችን በስልክ ማነጋገሩንና ከጥቃቱ በፊትና በኋላ የሳተላይት ፎቶዎችን መመልከቱን ሁማን ራይትስ ዋች በሪፖርቱ አስታውቋል። ባለፈው ዓመት ከሚያዝያ እስከ ግንቦት በምዕራብ ኦሮሚያ በቦኔ ቀበሌ የተፈጸመ ተመሳሳይ ጥቃትን በተመለከተ 12 የአይን ማኞችን ማናገሩን ድርጅቱ ጨምሮ ገልጿል። ሰኔ 11 ማለዳ ወንዶች ሴቶችንና ልጆችን ከቤት ጥለው ወደ እርሻ ሥራና ገበያ ሲያመሩ ከባድ ትጥቅ ያነገቡ ቡድኖች በቶሌና ሰኔ ቀበሌዎች ያልተጠበቀ ጥቃት ፈጽመዋል ብሏል። ሪፖርቱ ከአምስት ልጆቿ ጋር በአካባቢው ካለ የበቆሎ ማሳ ውስጥ ተደብቃ የነበረች ናት። ሕፃን ልጇ ሲያለቅስ የሰሙት ታጥቂዎች ወደ እነርሱ አቅጣጫ ሲተኩሱ ሕፃኗ ወዲያው ስትሞት ከኋላ በኩል የተመታው ሌላው ሕፃን ጥይቱ በአንገቱ ወጥቶ ከሁለት ወራት የሆስፒታል ቆይታ በኋላ ሊተርፍ መቻሉን ሪፖርቱ እንደማሳያ ጠቅሷል። ስልሳው በተባለ ቀበሌ 29 አስከሬኖች በመስጊድ ውስጥ ሲገኙ ከእነዚህም ውስጥ እስከ ስድስት የሚደርሱ የአንድ ቤተሰብ አባላት ይገኙበታል በጉቲን ቀበሌ ደግሞ ከጎጆ ቤት ጋር ተቃጥለው የከሰሉ አስራ ሁለት ሬሳዎችን ነዋሪዎች አግኝተዋል ብሏል ሪፖርቱ በቀብር ሥራ ላይ የተሰማሩ ሦስት ነዋሪዎች እንደሚያምኑት በስድስት መንደሮች ከአራት መቶ በላይ ሰዎች ተገድለዋል የጠቅላይ ሚኒስትር ቢሮ ቃል አቀባይ በሰኔ መጨረሻ ላይ በሰጡት ጋዜጣዊ መግለጫ የ338 ሰዎች አስክሬን እንደተለየ መናገራቸውን ሪፖርቱ አስታውሷል። በቶሌና ሰኔ የተፈጸመው ግድያ በምዕራብ ኦሮሚያ በአማሮች ላይ ከተፈጸሙ ሌሎች ግድያዎች ጋር ተመሳሳይ ነው ያለው ሪፖርቱ ከሁለት ሳምንት በኋላ በቀሌም ወለጋ በምትገኘው በሀዋ ገላን መንደር፣ እንዲሁም በምዕራብ ወለጋ ዞን ቦኔ ቀበሌ በርካቶች ተገድለዋል ብሏል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ 4800 ሰዎች ከቶሌ የመፈናቀላቸውንና ከ5000 በላይ ሰዎች በምዕራብ ኦሮሚያ በጥቃቱ ምክንያት ተፈናቅለዋል ማለቱን ሪፖርቱ ጠቅሶ ገልጿል። በመጋቢት 21 2013 ዓ ም በምዕራብ ወለጋ በባቦ ገንበል ቀበሌ ከምሽቱ ሁለት ሰዓት አካባቢ የታጠቁ ወንዶች የአማራ ተወላጅ ነዋሪዎችን ለስብሰባ ትፈለጋላችሁ ብለው አስገድደው በአንድ ቦታ ከሰበሰቧቸው በኋላ 28ቱን ተኩሰው ገድለዋል። ለስብሰባ በሚጠሩበት ጊዜ ያመለጠ አንድ ሰው እንዳለው ታጣቂዎቹ ኦሮምኛ ተናጋሪዎችና የተለየ ረጅም ጸጉር ያላቸው ሲሆን ይህም ነዋሪዎች እንዳሉት በኦሮሞ ነጻነት ሰራዊት ዘንድ የተለመደ ነው። ግለሰቡ ዛፍ ላይ ወጥቶ እስከ ሌሊቱ ስምንት ሰዓት መቆየቱንና በኋላም የተኩስ ድምፅ መስማቱን ተናግሯል። በ30 ደቂቃ ርቀት ላይ ለሚገኙት የኦሮሞ ክልል ልዩ ኃይል ነዋሪዎቹ የእርዳታ ጥሪ ቢያደርጉም ጥቃቱ ከተፈጸመ ከሰዓታት በኋላ ከሌሊቱ ስምንት ሰዓት ደርሰዋል ሲል ሪፖርቱ ገልጿል። ሂውማን ራይትስ ዎች በሪፖርቱ መጨረሻ ባስቀመጠው የመፍትሄ ሀሳቦች እንዳለው በምዕራብ ኦሮሚያ የሚገኙ ሁሉም ተፋላሚ ኃይሎች አደጋ ላይ ለሚገኙት ሰዎች የሰብአዊ እርዳታ የሚደርስበትን ሁኔታ እንዲያመቻቹ እንዲሁም ለገለልተኛ መርማሪዎች ያልተገደበና ሙሉ የሆነ ነጻነት እንዲሰጡ ጥሪ አድርጓል። መንግስትን በተመለከተ የሰብአዊ መብት ድርጅቱ ካስቀመጣቸው የመፍትሄ ሀሳቦች መካከል ጉዳዩን ለመመርመርና አጥፊዎቹን ለፍርድ ለማቅረብ የወሰዳቸውን እርምጃዎች ለሕዝብ እንዲያሳውቅ እንዲሁም ሲቪሎችን በመከላከል ረገድ እንዝህላልነት አሳይተው ሊሆኑ የሚችሉ የአካባቢ ባለሥልጣናትና የመንግሥት ኃይሎችን ጉዳይ ምርምሮ ለሕዝብ እንዲያሳውቅ የሚሉ ይገኙበታል። የኦሮሞ ነጻነት ሰራዊትንም ሆነ ሌሎች ታጣቂዎች ያላቸውን በተመለከተ የመብት ድርጅቱ እንዳለው በሲቪሎችና ንብረቶቻቸው ላይ የሚደረገውን ህገወጥ ጥቃት በአስቸኳይ እንዲያቆሙና ለጥቃቱም ሆነ ለተፈጸሙ ሌሎች እንግልቶች ኃላፊነት የሚወስዱ አዛዦች ላይ ተገቢውን ቅጣት እንዲሰጡ ጠይቋል። ዳግም ጦርነቱ ወደ ገረሸበት ሰሜን ኢትዮጵያ ስንመለስ በአካባቢው እንደገና የተጀመረውን ጦርነት ተከትሎ ከ200ሺህ በላይ ሰዎች መፈናቀላቸውን የአፋር ብሔራዊ ክልላዊ መንግስት አስታውቋል። የክልሉ የአደጋ ስጋት ስራ አመራር እና የምግብ ዋስትና ኮሚሽነር አቶ መሐመድ ሁሴን ለአሜሪካ ድምፅ እንዳስታወቁት ህወሓት በያሎ ከተማ ላይ በተኮሰው ከባድ መሳሪያ ሶስት ህጻናት ሲገደሉ የቆሰሉ ሰዎች ደግሞ በዱብቲ ሆስፒታል ይገኙበታል። ሕክምና እየተከታተሉ ነው። በአካባቢው የተፈጸመው የመሳሪያ ድብደባ የህጻናትን ህይወት መቅጠፉን የጠቀሰው የተባበሩት መንግስታት የህጻናት መርጃ ድርጅት ወይም ዩኒሴፍ በበኩሉ ተፋላሚዎቹ አካላት አስቸኳይ የተኩስ አቁም ስምምነት እንዲያደርጉ ጥሪ አቅርቧል። ህወሀት ሰላማዊ ሰዎችን ኢላማ ከማድረግ አንጻር የሚቀርቡበትን ውንጀላዎች በተደጋጋሚ ያስተባብላል። ከዚሁ ጋር በተያያዘ ካለፈው ሳምንት ጀምሮ በአስቸጋሪ ሰብአዊ ሁኔታ ውስጥ መሆናቸውን እንደገና በተጀመረው ጦርነት ምክንያት ከቆቦ ከተማ የተፈናቀሉ ነዋሪዎች ተናግረዋል። በስጋት ምክንያት ከወልዲያ የተፈናቀሉ አንዳንድ የከተማዋ ነዋሪዎች ደግሞ ወደ ቀያቸው በመመለስ መጀመራቸውን ገልጸዋል። አስቴር ምስጋናው በዚህ ዙሪያ ተከታዩን ዘገባ ልካለች። በሰሜን ኢትዮጵያ እንደገና የተጀመረው ጦርነት ከወዲሁ ሰብአዊ ቀውስ እያስከተለ መሆኑን ነው የአፋር ክልል መንግስት ያስታወቀው። የክልሉ የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር መሐመድ ሁሴን እንዳሉት ጦርነቱ መጀመሪያ ከተከፈተባቸው ቦታዎች አንዱ የአፋርና የአማራ ክልሎችን የሚያዋስኑት የዞብል ተራራዎች አካባቢ ነው። ይህ ደግሞ በአፋር ክልል ያለው ወረዳ በተለይም በጉሊና ወረዳ ቦተኒፎሲካ ተብሎ የሚጠራው አካባቢ መሆኑን ጠቅሰዋል። በተለይ ለሶስትና አራት ቀናት በአካባቢው ከባድ ውጊያ እንደነበረ የገለጹት ኮሚሽነሩ ከህወሀት ተተኮሰ ባሉት ከባድ መሳሪያ በያሉ ከተማ ህጻናት ጭምር መገደላቸውን አብራርተዋል። ከማሳ አስራ ስምንት ነ ወራ የተጀመረው እስካሁን ባለው ሁኔታ ህብረተሰቡ በአካባቢው ላይ የከባድ አሁን ለምሳሌ ያለው ከተማ ውስጥ በሄቪ አርቲሌሪ ተመቶ ሶስት ህጻናት ሙተዋል። ሲቪሊያን ተጎድተዋል። ሆስፒታል እዚህ ዱብቲ ሆስፒታል ይገኛሉ የተጎዱ ሰዎች ማለት ነው። በከባድ መሳሪያ ተኩስ በመድፍ ከላይ በተተኮሰ መድፍ ማለት ነው። ስለዚህ እዛው አካባቢ የነበረ ማህበረሰብ በሙሉ ከአሁን በፊት የጦርነቱ እንትን ስለነበረ ችግሩን ስለሚያውቁ አሁንም ቸብረው ከቦታው እንዲፈናቀሉ ተገደዋል ማለት ነው ሶስተኛ ጊዜ በሚያሳዝን በአፋር ክልል ያለው ከተማ በከባድ መሳሪያ ድብደባ የተገደሉትን ህጻናትና ስለው በዱብቲ ሆስፒታል ሕክምና እየተከታተሉ ያሉትን ሰዎች በተመለከተ እስካሁን ከህወሃት ወገን የወጣ መግለጫ የተሰጠ ቀጥተኛ ምላሽ የለም። ህወሃት ቀደም ሲል ለተሰነዘሩበት ተመሳሳይ ውንጀላዎች በሰጣቸው ምላሾች ግን ሰላማዊ ሰዎችን ኢላማ እንደማያደርግ በመግለጽ አስተባብሏል። በአካባቢው የተፈጸመው የመሳሪያ ድብደባ የህፃናትን ህይወት መቅጠፉን የጠቀሰው የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ግን ተፋላሚዎቹ አካላት እስካሁን የተኩሳ ቁም ስምምነት እንዲያደርጉ ጥሪ አቅርቧል። የተባበሩት መንግስታት ድርጅት የሰብዊ ጉዳዮች ማስተባበሪያ ጽፈት ቤት ዩኤን ባወጣው መግለጫም እንደገና የተጀመረውን ጦርነት ተከትሎ በሺዎች የሚቆጠሩ ሰዎች ከአፋር ክልል ጉሊና እና ያሉ ወረዳዎች መፈናቀላቸውን አመልክቷል። ይህንኑ ያረጋገጡት የአፋር ክልል የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር ማሀመድ ሁሴን ቢያንስ ከአምስት ወረዳዎች የተፈናቀሉ ሰዎች ቁጥር ከ መቶ ሺ በላይ መሆኑን አብራርተዋል። ከዚያ አካባቢ በተለይ ያለው ሙሉ ለሙሉ ህዝብ የተፈናቀለበት ሁኔታ ነው ያለው። ሁለተኛ ደግሞ የጎሊናውን ህዝብ በተመሳሳይ የአወራ የውዋ፣ እንዲሁም በፍልጭፍራ አካባቢ ህዝብ በስጋትና በመፈናቀል ላይ ያለበት ሁኔታ ነው ያለው። አሁንም የተፈጥሮ አደጋ የሆነውን የጎርፍ አደጋዎች የነበሩ በዚህ ሳምንት በተለይ አሁን የቴሩ ወረዳና ያለውን እንዲሁም ጉሊናን የሚያገናኝ ዳሊኮም አካባቢ የነበረ ድልድይ በጎርፍ ጉዳት ደርሶበት ግንኙነት ተቋርጠዋል። በዛ ህብረተሰቡም ማለፍ አይችልም። ሌላ እርዳታ ማስገባትም አይቻልም። በዚህ በኩል ደግሞ ያው አሸባሪው እንዲሁ ጥቃት አድርሶ ወረራ አካሂዶ ሁለት ቀበሌዎች ላይ እንዲሁ የተቆጣጠረበት ሁኔታ ነው ያለው። ስለዚህ በአጠቃላይ እስካሁን ባለን የመጀመሪያ ኢኒሻል የሆነ ራፒድ አስስመንት እንደሚያሳየው ከሁለት መቶ ሺህ ሕዝብ በላይ በዚሁ አካባቢ ላይ ለጊዜ ተፈናቅለው በየጥሻው በየተራራ ስር በየወንዝ እንዲሁ ተበትነው ራሳቸውን ከአደጋ ለማዳን ያው ችግር ላይ እንዳሉ ለመረዳት ችለናል። የመጀመሪያ ምዕራፍ ጦርነት ጊዜ ተፈናቅለው በተለያየ መጠለያ ጣቢያ ላይ የቆዩ እንደገና ወደ ቀያቸው ተመልሰው አሁን ላለፉት ሶስት አራት ወር እዛው የቀድሞ ቀያቸው ላይ ኑሯቸው ሲመሩ የነበሩ ዳግም ለሶስተኛ ለሁለተኛ ጊዜ መፈናቀላቸው ነው። እንግዲህ ስለዚህ አሁን አዲስ በተቀሰቀሰው ጦርነት ምክንያት ህዝቡ ራሱን በአደጋ ለመታደግ በአገኙ አማራጭ በየ አቅጣጫው እንዲሁ የተበተነበት ሁኔታ ነው ያለው። በጦርነቱ ምክንያት ለተፈናቀሉ ሰዎች ድጋፍ ለማድረግ እንቅስቃሴዎች እየተደረጉ መሆኑንም አቶ መሀመድ ተናግረዋል። አንደኛ ማህበረሰቡ በተለያየ አካባቢ ተበትኖ ስለሄደ እነሱን በአንድ ጊዜያዊ መጠለያ ጣቢያ ላይ የመሰብሰብ እና እነሱን ወደ አንድ ማዕከል የመምጣት ስራ ከወረዳ አመራር ጋር እየተሰራ ይገኛል። ያንን መጠለያ ጣቢያዎች ወይም የሚቆዩበትን ቦታ ከታወቀ አስቸኳይ የምግብ፣ የውሃ፣ የመድኃኒት፣ የመጠለያ ድጋፍ ለማድረግ ደግሞ አጠቃላይ ካሉ ከተባበሩት መንግሥታት ድርጅት ኤጀንሲዎች በተለይ በኦቻ አስተባባሪነት በጣም በርካታ ዓለም አቀፍ በጎ አድራጎት ድርጅቶችና የዩኤን ኤጀንሲዎች ይዛሉ። እኛ እንደ መንግሥት የሊደርሽቡን የማስተባበር ሊደርሽፕ እንወስዳለን። ከኦቻ ጋር በቅርበት እየሰራን አሁን የሂዩማኒታሪያን ኤጀንሲ ወይም ኢንተር የሁማኒታሪያን ኮኦርዲኔሽን ግሩፕ የሚባል ቲም ተዋቅሮ ከነገ ጠዋት ጀምሮ ወደዛ አካባቢ ይንቀሳቀሳሉ። ስለዚህ እያንዳንዱ ኤጀንሲ በራሳቸው በስራ ዘርፍ ምን መስራት አለበት የሚለውን ተለይተዋል። ስለዚህ እንደዚህ ችግር ሲያጋጥም ምን እንደሚፈልግም ይታወቃል። እሱም ምግብ ያስፈልጋል፣ መጠለያ ያስፈልጋል፣ ውሃ ያስፈልጋል፣ መድኃኒት ያስፈልጋል። ሌሎች ተዛማጅ የሆኑ ሰብአዊ የሆኑ እርዳታ ያስፈልጋሉ። ስለዚህ እያንዳንዱ ኃላፊነት ያለበት የተባበሩት መንግስታት ድርጅት አካላትና ዓለም አቀፍ የእርዳታ ድርጅቶች ተንቀሳቅሰው የራሳቸውን የበኩላቸው እንዲያደርጉ እያደረጉ ነው። በተያያዘ ዜና ካለፈው ሳምንት ጀምሮ ከቆቦ ከተማና ና አካባቢው የተፈናቀሉ ነዋሪዎች በአስቸጋሪ ሁኔታ ውስጥ እያለፉ መሆኑን እየተናገሩ ነው። ወጣት ሰለሞን ሞላ ከሴት ከተማ ለመድረስ የነበረው ችግር በጣም አስቸጋሪ ነበረ መጀመሪያ ኮፒዬ ደረስ መጣን። ኮፒዬ ላይ መንገድ ወይም ድልድይ ተሰብሮ ስለነበር አላውሃ የሚባለው ቦታ ኦልሬዲ ያንን ለመሻገር በሰው ነው፣ አብዛኛውን ሰው በሰው ነው የተሻገረው። አንዳንድ ሁለት እና ሶስት ጉዳቶችን እንደደረሱ ከዛ ስ ሰምቻለሁ ውሃ ይዟቸው የሄዱ ሰዎች እንዳሉ ማለት ነው። ዶሮ ግብር ከመድረሳችን በፊት መግባት አይቻልም ተብሎ ዶሮ ግብር ከተማ ላይ እንድናድር ነውና ከዶሮ ግብር በኋላ ጠዋት ላይ ኦልሬዲ እንደገና ተከፈተ። ወልዲያ ያደረስነው ወልዲያ ስንደርስ የነበረው ድባብ በጣም አስተልታ ነበር። የዛ የወልዲያ ማህበረሰብ ቀድሞ የመስራትን አጋጣሚ ተፈጥሮበት ስለነበር ኦልሬዲ የሽሽት እና ቤቶች የመዘጋጋት ስለነበሩ ያለውን አማራጭ ምንም ማድረግ ስለተቻለ ወደ ደሴ በደሴ ጉዞ እየመጣ ነው ያለ አጋጣሚ የዩኒቨርሲቲ ተማሪዎች ምናምን ስለነበር በየቦታው ክራውድድ ነበር። እንቅስቃሴ ትራንስፖርቱን በጣም አይገኝም ከተገኘም እስከ አንድ ሺህ ብር ነበረ ክፍያ የነበረው ያደሴ ማለት ነው። ሰለሞን ዛሬ ደሴ ከተማ እንደሚገኝና በከተማው ነዋሪዎች ዘንድ ከትናንቱ ይልቅ ዛሬ የተሻለ መረጋጋት እንዳለ ይናገራል። ሰላማዊ የሆነ የትራንስፖርት ስምሪት በመኖሩ ከወልዲያ በስጋት ወደ ደሴ መጥተው የነበሩ ጓደኞቹ ዛሬ ወደ ወልዲያ መመለሳቸውንም አስረድቷል። ደሴ ትናንትና በጣም የሚያስፈራ ሁኔታ ነው የነበረው። አካባቢ የነበረው ማህበረሰቡ እስከ መጠናቅብ ድረስ ማለት ነው በወረልኝ ነው ወልዲያ ቤዛር እየተባለ ስለነበር እዚህ መቀናቀል አቅም ተገጥቶ ነበር። ግን ከሰዓት በኋላ እና ዛሬ ትበቡ በጣም ደስ የሚሉ እና ወደ ነበረበት እየተረጋጋ ያለ ይመስለኛል። ኦረዲ ያለበት ሁኔታ ጥሩ ስለሆነ እንመለስ ነው ትራንስፖርት የያዙ ጓደኞች አድርግሳለሁ ዛሬ ላይ። ከአንድ ሳምንት በፊት የተጀመረው ጦርነት አሁንም በተወሰነ ርቀት ላይ እየተካሄደ መሆኑን አስተያየት ሰጪዎቹ አክለው ገልጸዋል። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት እንዲሁም የሀገር ውስጥ የሰብአዊ መብት ድርጅቶች ሁለቱ ወገኖች ጦርነቱን እንዲያቆሙና የሰላም ውይይት እንዲጀምሩ ጥሪ ማድረጋቸውን ቀጥለዋል። ለአሜሪካ ድምጽ አስቴር ምስጋናው ነው ባህርዳር እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። አሁን የሁለተኛው አጋማሽ የመጀመሪያው መሰናዷችን የሚሆነው ዲሞክራሲ በተግባር ነው። ከሩብ ምዕተ ዓመት ከ56 በላይ ብሔር ብሔረሰቦችና ሕዝቦችን ይዞ የዘለቀው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል አሁን ቢያንስ ለአራት ክልሎች መከፋፈሉ እርግጥ ሆኗል። ለመሆኑ የደቡብ ክልል ውስጥ የሚገኙ ዞኖች እንደዚህ የተከፋፈሉት ለምን ይሆን? አሁን ይደራጃሉ የተባሉ አዳዲስ ክልሎች ሕዝቡ በክልልነት ለመደራጀት ግፊት እንዲያደርጉ ያደረጓቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ የተባሉ ምክንያቶችስ ምላሽ ያገኙ ይሆን? የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ የዩኒቨርስቲ ምሁራንን አነጋግሮ የላከው ዘገባ ተከታዩ መሰናዷችን ነው። ኢህአደግ አገሪቱን በተቆጣጠረበት ጥቂት ዓመታት ውስጥ በሽግግር ወቅት አምስት የነበሩ ክልሎችን አንድ ላይ በመዋህር ነበር የደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚል ስያሜ ሰጣቸው። ግንባሩ ከስልጣን ተነሳ እስከተባለበት 2010 ዓመተ ምሕረትና የስዳማ ክልል ራሱን ችሎ እንዲወጣ ምክንያት ሆነው እስከሚባለው የመንግሥት ለውጥ ድረስ ለሩብ ምዕተ ዓመታት ክልሉ በጫናም ይሁን በፍላጎት 56 ብሔር ብሔረሰቦችና ሕዝቦችን በአንድነት ይዞ ዘልቋል። ይሁን እንጂ የስዳማን በክልል መደራጀት ተከትሎ በክልሉ አያሌ ተመሳሳይ ጥያቄዎች ተነስተዋል። ምላሽ አልተሰጣቸውም። በምልም የጸብ መንስኤ ሲሆነው በሚሊዮኖች የሚገመት ንብረት ወድሟል። ብዙ የሰው ሕይወትም አልፏል። በአንጻሩ ደግሞ የክልሉ መንግሥት ጥያቄውን ይመልሳቸዋሉ ሲል በምሁራን ጥናት አስጠንቷል። በአገሪቱ ጠቅላይ ሚኒስትር በተሰየሙ ሰማይና የሰላም አምባሳደሮች ቡድን የተለያዩ አማራጭ ሀሳቦች እንዲቀርቡ ተደርጓል። ይህም ተዘግቧል። ከአማራጮቹ ውስጥ አንዱ የሆነው ክልሉን ከሶስት እስከ አራት ክልሎች ማደራጀት የሚል ሲሆን ይህን ሀሳብ ተቀብሎ በምክር ቤቶቻቸው ያጸደቁ ዞኖች ጥያቄያቸውን ለፌዴሬሽን ምክር ቤት ሊከው ቀደም ሲል የተቀበለው ስድስት ዞኖችን የያዘ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የተሰኘ ክልል ተመስርቷል። ባለፈው ነሐሴ 12 2014 ዓ ም ደግሞ ስድስት ዞኖችና አምስት ልዩ ወርዳዎች በአንድነት ክልል እንዲመሰርቱ በቀረበው ጥያቄ መሰረት ፌዴሬሽን ምክር ቤቱ ውሳኔ ህዝብ እንዲደረግ ወስኖ ለምርጫ ቦርድ አሳውቋል። የተቀረውን የደቡብ ክልል በሁለት ክልል ለማደራጀት የቀረበውን ሐሳብ በመቃወም ለብቻ ይደራጃሉ ያለውን የጉራጌ ዞንን ጨምሮ አምስት ዞኖችና አንድ ልዩ ወርዳ በነባሩ በደቡብ ክልል ስር የደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል እንዲቀጥል ወስኗል። ክልሉ አሁን ቢያንስ ለአራት ክልሎች መከፈሉ የማይቀር ሆኗል። ለመሆኑ በደቡብ ክልል የሚገኙ ዞኖች እንዲህ የተካፈሉት ለምን ይሁን? በሐዋሳ ዩኒቨርሲቲ የሕግ መምህርና ተመራማሪ ረዳት ፕሮፌሰር ሽመለስ አሻግሬም ምክንያቶቹ ናቸው ያላቸውን ዘርዝሯቸዋል። እንግዲህ መሠረታዊ ምክንያት አንደኛው የኢኮኖሚ ፍትሐዊነት አልተንጸባረቀም የሚል ነው። ትልቁ ጥያቄ ኢኮኖሚያዊ ፍትሐዊነት ሲባል የስበት ማዕከላቱ እጅግ ውስን የነበሩና አብዛኞቹ ብሔሮች ብሔረሰቦችና ህዝቦች የተዘነጉበት ክልል ነው የሚል ነው አንዱ ጥያቄ የነበረው። ለምሳሌ ደግሞ ምዕራቦቹ ክልል በራሳችን እንፈልጋለን ሲሉ ሐዋሳ በጣም ርቆናል የሚል ነው አንዱ። የብዙ ቀናት ጉዞ እየፈጀን እየሄድን ስለሆነ የህዝባችንን ዴሞክራሲያዊ መብቶች ልናስከብርም አልቻልን የሚል ጥያቄ ነው ተነስቶ የነበረው። ሶስተኛው እንደ ማዕከል አንድ ማዕከል ብቻ ነው የነበረው በጊዜው አዋሳ አብዛኞቹ የትልቆች ኢንቨስትመንት የሚባሉት በአዋሳ ከተማ ደረጃ የተደረጉ ናቸው። ሁሉም ብሄሮች አንድ ቦታ በአንድ ከተማ ውስጥ የነበሩ ስለሆነ ሰዎች መብቶቻቸውን ለማስከበር ከፍርድ ቤት ጀምረን እስከ ታች እስከ ስራ አስፈጻሚ አንድ ቦታ ላይ የተቀማቸው በሆኑ አፈሳስ አንድ ቦታ ብቻ ያ አንድ ጥያቄ ነው። ሶስተኛ አራተኛው እንግዲህ ቋንቋችንን ባህላችንን ማንነታችንን ታሪካችንን ሊያስገነባ የሚችል በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር አወላሊ በበኩላቸው የጥያቄው መንስኤ የፌዴራሊዝም ስርዓት የሚከተሉ አገራት ወይም መንግስታት የሚገጥማቸው በቅርበት የመተዳደር ከእሱ ጋር ተያይዞም ይመጣል ተብሎ የሚጠበቀው ኢኮኖሚያዊና ፖለቲካዊ ጥቅሞች የሚያስከትሉት ህገ መንግስታዊ የመብት ጥያቄ ነው ይላሉም። በአካባቢያቸው አገልግሎት የማገኘት ፍትህ፣ የማገኘት ርትህ የማገኘት ትልቅ ጥያቄ አላቸው ዜጎች እና አሁን ደቡብ ክልል ስናየው ቀደም ብሎ መቀመጫው አዋሳ ነው ግን ቦንጋን ስናየው ከዋሳ በጣም የሚርቅ ነው እና አንድ ሰው የክልል የሚወስደው ጉዳይ ቢያገኘው፣ ምናልባትም በአንድ ቀን ጉዞ እንኳ የማይደርስበት እና ብዙ ወጪ የሚደረግበት በገንዘብም በምንም ለብዙ ወጪ የሚደረግበት ጊዜ ነበርና ያን ለመቀነስና በዛው በአካባቢው ፍትህ የሚያገኝበት አገልግሎት የሚያገኝበት ተጠቃሚ የሚሆንበት ልማት ወደ ልማት የሚገባበት እና ይሄ የዚህ ጉዳይ ነው ዋነኛው መነሻው፣ ሴንተሩ ሴንተር አድሚኒስትሬሽኑ ርቆናል ነው። ሴንተር አድሚኒስትሬሽን በራቀ ቁጥር ዜጎች አገልግሎት ለማግኘት በጣም ረጅም መንገድ ይጓዛሉ። የኢትዮጵያ ህገ መንግስት አንቀጽ 39ና 47 በክልል መደራጀትን ጨምሮ እስከ መገንጠል ያሉ መብቶችን ይሰጣል። ህገ መንግስት አንቀጽ 47 ንዑስ አንቀጽ 3 ደግሞ የብሔር የብሔረሰብ ወይም የህዝቡ ምክር ቤት በሁለት ሶስተኛ ድምፅ ተቀባይነት እስካገኘ ድረስ ማንኛውም ብሔር ብሔረሰብና ህዝብ የራሱን ክልል የመመስረት መብት አለው ሲል ይደነግጋል። በደቡብ ክልል ውስጥ የክልል ጥያቄ የሚያራምዱ እንዳሉ ሁሉ ክልሉ በአንድነት እንዲቀጥል የሚሹ የክልሉ ህዝቦችና ምሁራን ስለመኖራቸው ሲነገር ቆይቷል። ያም ሆነ ይህ አሁን ለብቻቸው ባይሆንም ተቀራራቢ ዞኖች የተለያዩ ክልሎችን የሚመሰርቱበት አጋጣሚ ተፈጥሯል። እዚህ ጋር አንድ ጥያቄ ይነሳል። በአንድነት ይደራጃሉ የተባሉ አዳዲስ ክልሎች በክልልነት ለመደራጀት ያነሳሷቸው ፖለቲካዊ ያነሳሷቸው ፖለቲካዊ ማኅበራዊና ኢኮኖሚያዊ የተባሉ ምክንያቶች መልስ ያገኙ ይሆን የሚል ረዳት ፕሮፌሰር ሽመለስ አሻግሬም እርግጠኛ መሆን እንደማይቻል ይናገራሉ። በቅርብ አገልግሎት የማግኘት የሚለው ኪሎ ሜትር ሊቀንስ ይችላል። ከጅንካ አዋሳ ከመምጣት ከጅንካ አርባምንጭ መምጣት ሊቀንስ ይችላል ወይ ሶዶ መምጣት ሊቀንስ ይለውናል ነገር ግን በዋናነት የኢኮኖሚ ፍትሐዊነትን በተመለከተ እርግጠኛ ነኝ፣ በዚህ በቅርብ ጊዜ ውስጥ ኢኮኖሚያዊ ፍትሐዊነት ይረጋገጣል ብዬ አላስብም። ምክንያቱም አራት ከተማ በዋናነት ነት ልታደራጅ በአራቱም ከተሞች ውስጥ የመንግስት ቢሮዎች የሚደራጁ ከሆነ ቢሮዎች መገንባት፣ እቃዎችን የመግዛት የምን የምን ስራዎች ላይ ፎከስና ትኩረቱ እዛ ላይ ነው የሚሆነው። በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህሩ አወላለ ደግሞ ጥቅም አለው ብሎ እንደሚያምኑ ተናግሯል። አብዛኛውን የዜጎችን የመልማት ጥያቄ አገልግሎት የማገኘት ጥያቄ ያቃላሉ ተብሎ ይታሰባል ምክንያቱም ከዚህ በፊት ረጅም ርቀት ይጓዝ የነበረው ሰው እዛው አካባቢው መፍትሄ የሚያገኝ ከሆነ ወጪውንም ቀንሶ ጊዜውንም ቆጥቦ መፍትሄ ያገኛል ምናልባትም አካባቢውም የመልማት እድልም ይኖራል ከተሞች የማደግ በክልል መደራጀት የራስን እድል በራስ መወሰን ባህልና ቋንቋን ማሳደግና በኢኮኖሚ ረገድም በእኩል የመልማት መፍት ያጎናጽፋል የሚሉ እንዳሉ ሁሉ ጉዳቶች እንዳሉትም የሚናገሩ አሉም ረዳት ፕሮፌሰር ሽመልስ በበኩላቸው በአንድነትና በአብሮነት ድማ ላይ የሚያሳድረው ጫና እንዲሁም ክልሉ በአገሪቱ የነበረው ተደማጭነት በተለይም በፌዴሬሽን ምክር ቤት የነበረው ድርሻ ይቀንሳል ብሏል። በደቡብ ክልል የተስተዋለው የክልሉ መሰነጣጠቅ በሌሎችም ክልሎች እንዳይከሰት የሚያግድ ምንም ምክንያት የለም የሚሉ ምሁራን በብሔራዊ ደረጃ ሁነኛ መፍትሄ ማስቀመጥ እንደሚገባ ይመክራሉ። ሕገ መንግሥቱን ማሻሻል ደግሞ የመጨረሻው መፍትሄ ነው የሚሉ ብዙ ናቸው። ለአሜሪካ ድምፅ ራዲዮም يوناثان زبديوس، حواسام የሮብ ምሽት መሰናዷችን ሁለተኛው ምዕራፍ እንደቀጠለ ነው። ተከታዩ መሰናዷችን ደግሞ አሜሪካና ሕዝቧ ነው። ከሰሞኑ በቨርጂኒያ ግዛት አሌክዛንድሪያ ከተማ ኢትዮጵያውያን የስነ ጥበብና የፊልም ባለሙያዎች የተጣመሩበት ልዩ ፌስቲቫል ተካሂዷል። ፌስቲቫሉ በዩናይትድ ስቴትስ በሚኖሩ የኢትዮጵያ የስነ ጥበብ ባለሙያዎችና ትውልደ ኢትዮጵያውያን መካከል ድልድይ እንዲሆን የታለመ መሆኑም ተሰምቷል ፌስቲቫሉን የታደመው ሀብታሙ ስዩም ተከታዩን አሰናድቷል በርከት ያሉ ትውልድ ኢትዮጵያውያን የሚኖሩባት የቨርጂኒያ ግዛቷ የአሌክሳንድሪያ ከተማ በሳምንቱ መገባደጃ የኢትዮጵያውያን ሰዓሊያንና የፊልም ሰዎችን የጥበብ ናሙናዎች ለማየት እድል አግኝታለች ይህ እንዲሆን ያበቁት ደግሞ ኔትወርክ ኦፍ ፋሚሊ ሰርቪስ ሰንሰለት መልቲሚዲያ ኢኤንቲ ከአሌክሳንድሪያ ከተማ አስተዳደር ጋር በመተባበር ነው ትውልድ ኢትዮጵያውያንም በሚመለከቱ የህትመትና መገናኛ ስራዎች ተሳትፈው የሚታወቀው ዳንኤል ገብረ ማርያም ከአዘጋጆቹ መካከል አንዱ ነው። ይህንን ዝግጅት ያዘጋጀንበት ዋናው ምክንያት ኢትዮጵያ ትልቅ ባህልና ታሪክ ያላት ሀገር ነች እና ይህንን የኛን ባህልና ታሪክ ለሌሎች ትውልዶች ለማስተላለፍ ለማሳወቅ ማለት ነው። ለኢትዮጵያውያን ለትውልድ ኢትዮጵያውያንና ለነጮች የኢትዮጵያን ባህልና ታሪክ ለማስተዋወቅ በማሰብ ነው ይህንን ዝግጅት ለማዘጋጀት ያሰብ ነው። ይህንን ዝግጅት ለማዘጋጀትም የሲቲ ኦፍ አሌክዛንድሪያ ፈንድ አድርጎን ገንዘብ ሰጥቶን ያንን ገንዘብ ወጪ አድርገን ይህንን ዝግጅት ያዘጋጀ ነው። መልቲካልቸራሊዝምን ይፈጥራል ብዬ አስባለሁ። እዚህ ሀገር የሚኖሩ ሰዓሊያን ስዕልን እንደ ሙሉ ጊዜ ስራቸው አይደለም የሚሰሩት ማለት ነው እንደ ሁለተኛ ስራቸው ነውና እንዲህ አይነቱ መድረክ የመፈጠሩ ስራዎቻቸውን ሌሎች ሰዎች እንዲያዩላቸው። ምክንያቱም አንድ ስዕል መሳል ማለት ልጅ አርግዞ እንደ መውለድ ማለት ነው። የወለዱትን ልጅ ሌላ ሰው እንዲያይላቸው ያደርጋል ብዬ አስባለሁ። ያንን ፕላትፎርምን የፈጠርንላቸው ማለት ነው። ስድስት የሥነ ጥበብ ባለሙያዎች የስዕል ሥራዎቻቸውን ባቀረቡበት የአሌክሳንድሪያ ከተማ የኢትዮጵያውያን የስነ ጥበብና የፊልም ፌስቲቫል ላይ ሥራዎቻቸውን ለእይታ ካቀረቡት መካከል አንዱ ዕውቁ የፊልም ባለሙያና ሰዓሊ ተስፋዬ ወንድማገኝ ነው። እዚህ ሀገር የስዕል ስራ መስራቱ እጅግ በጣም ደስ የሚል ነገር ነው። ምክንያቱም ኦንሊ ሀገር የሚናፍቅህን ሀገርህን ብቻህን ሆነህ ከካንቫስ ጋር እየቆዘምክ እየሰራህ አገር ላይ እንደመኖር ማለት ነው። እውነት ለመናገር ለእኔ ስፔሻሊ መድኃኒት ነበር የሆነኝ። በጣም ብዙ ጊዜ ናጠፋ ነበር ስዕል ላይ ከሀገር ቤት እንደመጣው ኦንሊ እሱ ነገር ነበር። እድሌ ነበረው ማዘጋጀትና ማቅረብ ግን ብዙ ጊዜ ሰዓሊዎቹ ስዕል ያቀርባሉ፣ ብዙ ሰው አይገኝላቸውም። አገር ቤት ደግሞ እንደምታውቀው በጣም ብዙ ስዕል የሚያደንቅ አለ። ስዕል ተመልክቶ አስተያየት የሚሰጥ ሰው አለ። እሱን ትናፍቀዋል ሰው። እሱ እዚህ በደንብ የለም ነበር። አሁን ግን እንደምታየው ሰቡ በብዛት መጥቶልናል፣ እግዚአብሔር ይመስገን። ለሰዓሊና ለአርቲስት ደግሞ ትልቁ ነገር መታየቱ ነው። ዋሽንግተንና አካባቢዋ ለህፃናት የሥነ ጥበብና ቋንቋ ትምህርት የምትሰጠው ሰዓሊ ፍቱን ጌታቸው ስራዎቻቸውን ካቀረቡት የሥነ ጥበብ ሰዎች መካከል አንዷ ነበረች አ ስዕል በጣም ጠቃሚ ነገር ነው። ስዕል መስራትም ሰዓሊነት ምች ሳይሆን ስዕል አድናቂ መሆን ጥሩ ነው። ስዕል አድናቂ መሆን አንደኛ ያው ደስታን ይፈጥራል፣ ሳቲስፋክሽን አለው ስለ ብዙ ነገር እንድታወራ እንድታቅ፣ እንድትደመም ያደርግሃል ማለት ነው። ተፈጥሮን ኢትዮጵያዊነትን ቀለማችን የተለየ ነው። ደማቅ ቀለሞች እንጠቀማለን። ምክንያቱም ልብሳችን ያው 13 ወር ጸጋ እንደሚለው ፀሐይ በጣም አለ እና ከዚህ ሀገር ሳሊ የተለየ ቀለም አለን እኛ እና ለዚህ ሀገር ላደጉ ልጆች የሀገራቸውን ምንነት ማንነት እንዴት እንደሆነ የውሏችንን አዳራችን አይነት ነገር አለ። የህይወት ታሪካችንን ነው የሚተርከው ስዕላችንን ና ትልቅ ሀገርን የማወቅ ማንነትን የማወቅ ፋይዳ አለው ብዬ አስባለሁ። ይህንን መሰል ትርኢት ለጠቢባኑና ለታዳሚያን ከሚኖረው ፋይዳ ተሻግሮ ለሕፃናትና ታዳጊ ወጣቶች የሚፈጥረውን አውንታዊ ውጤት ያስረዳን ደግሞ በደ ማርያም አምጤ ነው። የትውልድ ኢትዮጵያውያንን ህይወት በኪነ ጥበባዊና ማኅበራዊ ሥራዎች ለመዳሰስ ካለሙ እንቅስቃሴዎች ጋር በተገናኘ ስሙ የሚነሳው በደ ማርያም ለአዲሱ ትውልድ የሚተርፈውን ፋይዳ ያስረዳል። ምንጊዜ ምንድን ነው ሰው ሀገር ላይ ስትኖር ብዙ እንግዲህ አሁን ነገሮች ሊበለሻሹ የሚችሉት የምትኖርበትን አገር ባህል ብቻ ይዘህ ስትጓዝ ነው። እኛ ይዘነው ነው የመጣ ነው ባህላለ እዚህ አዲስ የተወለዱ ትውልዶች አሉ። ሁለቱን ሼር ማራ ከዚህ ሀገር የሚጠቅማቸውን ይወስዳሉ። ከእኛ ሀገር ደግሞ ነግ ሀገራቸው ነው ሲመለሱ ወደ ሀገር ቤት ሰውን የማክበር ከህብረተሰባችን ጋር አብሮ የመኖር የሰው ችግር እንዲገባቸው የማድረግ የመረዳዳትን ነገር አንድ ላይ እንዲዋሃድ ያደርገዋል። ይህን አሁን እዚህ መተካ ብዙ ጊዜ ሪያሊስቲኮቹን ስታያቸው ኢትዮጵያዊነትን ይገልጻሉ። ከሃይማኖት ጋር የተያያዘ አኗኗራችን አስተዳደጋችን እዛ ውስጥ የቡሄ ጭፈራ ምና እነዚህ ምንድነው ብሎ ይጠይቋል። ቤት ይዛቸው ስገባ እነዚህን ታስረዳለ። ባጭሩ ምንድነው ሀገራቸውን እንዲያውቁ ባህላቸውን እንዲያውቁ እንደገና እዚህ ሀገር ጋር አሁን ትምህርት ቤት ሲገቡ ቀላል እንዳይመስላው። ለምሳሌ ትምህርት ተከፍቷል። ልጆቹ እዚህ እየተተረማመሱ አይታቸዋል። ብዙ ህጻናቶች ነገ ትምህርት ቤት ሲገቡ ልክ አስተማሪዎቻቸው ይጠይቋቸዋል። በተለይ የረፍት ቀን ውላቸውም ማለት ነው፣ ቫኬሽን ወጥቶ ሲመጡ እንደሚጠይቋቸው ማለት ነው። ልክ እንደዛው ይሄንን ይናገራል ይህን መናገራቸው ደግሞ ለእኛ በጣም ትልቅ አስተዋጽኦ ያደርጋል እና በቃ የታነጸ ትውልድ በፍቅር በአንድነት መኖር የሚችል ትውልድ የመፍጠር ዘመናዊ የሆነ ትውልድ ለሀገር ነገ ገብቶ ወገኖቹን የሚረዳ ትውልድ መፍጠር ይሰራ ትልቅ ስራ ያለው። በዚህ ፌስቲቫል ላይ የአሌክሳንድሪያ ከተማ ከንቲባ ጀስቲን ዊልሰንን ጨምሮ የክብር እንግዶች ተገኝተዋል። ከንቲባው የዚህን ዓመት የጎረጎሳውያኑን ነሐሴ 26ና 27 ቀናት የኢትዮጵያ የስነ ጥበብና ፊልም ቀናት ተብለው እንዲጠሩም መወሰኑን ይፋ አድርገዋል። እውቁ የኪነ ጥበብ ሰው ከዚህ ፌስቲቫል አዘጋጆች መካከልም አንዱ የሆነው ቴዎድሮስ ለገሰ በዩናይትድ ስቴትስ ከሚኖሩ ኢትዮጵያን ቁጥር አንጻር የትውልደ ኢትዮጵያውያኑ ተሳትፎና ተጽዕኖ ከዚህ በላይ ሊጎላ እንደሚገባ ያምናል። ዋናው ነገር እንደ ኮሚኒቲ እንደዚህ አይነት ታላላቅ አርቲስቶች የተሳተፉበት ስራ ሲገኝ ለነሱ መድረክ ለመፍጠርም ጭምር ነው። እነዚህ ትላልቅ ሳሌዎች እዚህ ሀገር ላይ በተለያዩ ስራዎች ላይ ይገኛሉ። አንደኛው ከኢትዮጵያን የመጣው በእርግጥ ግን እነዚህ ትልልቅ ባለሙያዎች ናቸው እና እንደዚህ አይነት ዝግጅት መዘጋጀቱ ለእነሱ ትልቅ ነገር ነው እና አንድም እንደ ጥበብ ሰው የሰራውን ስራ መቶ ተመልካች ሳይለት በጣም ደስ ይላል። ዛሬ የመጣውም ሰው በጣም ጥሩ ነው፣ ደስ የሚያሰኝ ነው። ግን በደም ብሔራዊ ላይ ከዚህ በላይ ሰዋል እና በርካታ ሆነን መውጣት መቻል አለብን። በተለይ ሲቲውን የሆነ ነገር መጠየቅ ምንፈልግ እንዲያደርግልን እንደዚህ አይነት ዝግጅት ሲቲው ሲያዘጋጅ በርካታ ሆነን ብንወጣና ምላሽ ብንሰጥ እንደ ኮሚኒቲ እንከበራለን፣ እንፈራለን። እና ለዛ ነው ከሲቲ ጋር መስራትና አቅማችንን ማሳየትም ስለፈለግን ነው። መሰል መድረኮችን ከማስፋፋትና ከማጠናከር አንጻር በዩናይትድ ስቴትስ የሚገኘው የኢትዮጵያ ኤምባሲ ሊያደርገው ስለሚችለው አስተዋጽኦ በዚህ ዝግጅት ላይ ኤምባሲውን ወክለው የተገኙትን የሕዝብ ዲፕሎማሲና ግንኙነት ባለሙያውን አቶ ነጋለኝ መኳንንትን ጠይቀናቸዋል። ኢትዮጵያን ባህል የኢትዮጵያን ገጽታ እዚህ ሀገር ማሳወቅ አንዱ የኤምባሲው ኃላፊነት ነው ማለት ነው። ይህን ኃላፊነት ለመወጣት ደግሞ ኤምባሲው በራሱ መንገድ ከሚያደርገው ስራ ባሻገር እንዲህ አይነት የጥበብ ባለሙያዎች እንዲህ አይነት ኢትዮጵያውያንን ከእነሱ ጋር ሆኖ መስራት ደግሞ አንዱና ትልቁ ነው ማለት ነው። ስለዚህ ዛሬም እዚህ የተገኘው እኛ ኤምባሲውን ወክልን እዚህ ስንገኝ ከጎናቸው መሆናችንን ለመግለጽ ነው። በዚህ ዝግጅት ላይ የብዙሃንን ቀልብ ከሳቡት የስዕል ስራዎች በተጨማሪ በኢትዮጵያን የተሰሩ መልካም ምላሽ ያገኙ ራኒንግ አጌንስ ዘዊንድን የመሰሉ ፊልሞች ለእይታ ቀርበዋል። የዚህ መድረክ አዘጋጆች ትውልድ ኢትዮጵያንን የሚያቀራርቡ ሌሎች ዝግጅቶችን በቀጣይ ጊዜያት ለመከወን እየተሰናዱ እንደሆነም ነግረውኛል። ሀብታሙ ስዩም ዋሽንግተን ዲሲ። የተከታተላችሁት ኢትዮጵያውያን በአሜሪካ የተሰኘውን በሁለት ሳምንት አንዴ ወደ እናንተ የምናደርሰውን መሰናዷችንን ነበር። ሀብታሙ ስዩምን ለዘገባው እናመሰግናለን። እየተከታተላችሁት ያላችሁት ዘወትር በየእለቱ ከሰኞ እስከ እሁድ ከምሽቱ ሶስት ሰዓት ላይ ወደ እናንተ የምናደርሰውን የአሜሪካ ድምጽ ራዲዮ ዝግጅታችንን ነው። በዛሬው ምሽት ማቅረብ የነበረብን የሴቶችና ማህበረሰብ መሰናዷችን በሳጥበት ምክንያት ዛሬ ማስኬድ ችልም። በዚህ ዝግጅት ላይ ቢካተት የምትሉት ሀሳብ ወይም ጥቆማ ካላችሁ፣ እንዲሁም በአጠቃላይ በዝግጅቶቻችን ላይ አስተያየቶችን ማካፈል ከፈለጋችሁ በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አልያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ፣ የምሽቱን ዝግጅቶቻችንን ወደ ማጠናቀቁ እየተቃረብን ነው። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በአፍሪካ ቀንድ የሚኖሩ ቁጥራቸው 20 ሚሊዮን የሚጠጋ ሰዎች የምግብ እጥረት አደጋ ከፊታቸው ተደቅነዋል። ለአራት ተከታታይ ዓመታት ለበረታ ድርቅ የተጋለጠው ያ ክልል የፊታችን ጥቅምት ወር ሲመጣም አምስተኛውን ይጋፈጣል በማለት ርዕስ አንቀጹ ሐተታውን ጀምረዋል። የአፍሪካ ቀንድ በዓመት ሁለት የዝናብ ወራት አለው ሲሉ ለወትሮው በዓመት ከአንድ ጊዜ በላይ ዝናብ የሚያገኘው አካባቢ ለአራት ተከታታይ ዓመታት በድርቅ ሲመታ ይህ ያሁኑ በታሪክ የመጀመሪያው መሆኑን እዚህ ዋሽንግተን ላይ ባሰሙት ንግግር ያወሱት በቅርቡ በሶማሊያ እና በኬንያ በድርቁ ክፉኛ የተጎዱ ክልሎችን ጎብኝተው የተመለሱት የዩናይትድ ስቴትስ የዓለም አቀፍ ልማትና ተራድኦ ፕሮግራም ዩኤስኤአይዲ ዋና አስተዳዳሪ Samantha Power, written, Today, pasture lands are turning to dust, and in near biblical scenes, weakened farm animals are dying of disease. To date, at least የግጦሽ መሬቶች ወደ ደረቅ አቧራ ሜዳ ተለውጠዋል። በመጽሐፍ ቅዱስ ታሪኮች የሚወሱ ትዕይንቶችን በመሰለ ገጽታ የእርሻ ስራ ይሰሩ የነበሩ የተዳከሙ እንስሳት በበሽታ እያለቁ ነው። እስካሁኑም በኢትዮጵያ በኬንያና በሶማሊያ ቢያንስ ቁጥራቸው ሰባት ሚሊዮን የሚደርሱ የቤት እንስሳት በድርቁ ሳቢያ ሞተዋል። የእንስሳቱን ውሃ ጥም የሚቆርጥ በቂ ውሃ ወይም የሚግጡት በቂ ሳር የለም። የዩናይትድ ስቴትስ መንግስት ድርቅ ከፍተኛ ጉዳት ላደረሰባቸው የአካባቢው ሶስት ሀገሮች ኢትዮጵያ፣ ኬንያና ሶማሊያ በእጅጉ አስፈላጊ ለሆነው ሰብአዊ ድጋፍ የሚውል ጠቅላላ ድምሩ 12 ቢሊዮን ዶላር የሚሆን እርዳታ በዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ በኩል በማቅረብ ላይ ይገኛል። በጊዜው የሚደረግ ሰብአዊ ድጋፍም ህይወትን ለማዳን ወሳኝ ነው ያለው ርዕሰ አንቀጹ በማከልም ዩናይትድ ስቴትስ በዚህ ዓመት ብቻ ኢትዮጵያ ውስጥ ከአሁን ቀደም ታይቶ የማያውቅ ከፍተኛ ድርቅ ህልውናቸው ላይ አደጋ ላይ ለወደቀ ቁጥራቸው ከስምንት ነጥብ አንድ ሚሊዮን በላይ ለሚሆኑ ዜጎች በጠቅላላው የ ስድስት መቶ ስልሳ ስምንት ሚሊዮን ዶላር ድጋፍ እያደረገች ነው ሲል አብራርቷል። በኬንያም በድርቁ ሳቢያ ቁጥሩ ከአራት ሚሊዮን በላይ የሚሆን ህዝብ ከረሃብ አፋፍ መቃረቡን አካባቢዎቻቸው በቆላማና ከፊል በረሃማነት ባለባቸው አንዳንድ ሀገሮች ውስጥ የሚኖሩ ማህበረሰቦችም እጅጉን ተጎድተዋል ያለው እርሳን ቀጹ። በመቀጠልም ባለፈው ግንቦት ወር መጨረሻ ሰባ በመቶ የሚሆነው ሰብል ቁጥራቸው ሁለት ነጥብ አራት ሚሊዮን ከማያንስ የቤት እንስሳት ጋር መውደሙን አስታውሷል። ዩኤስኤድ ለሌላው በድርቁ ክፉኛ ለተጎዳው የኬንያ ህዝብ፣ ለአስቸኳይ የምግብና ሌሎች ወሳኝ የሰብአዊ የልማት ድጋፍ የሚውል የ255 ሚሊዮን ዶላር እርዳታ በመስጠት ላይ መሆኑንም አመልክቷል። በሶማሊያ ደግሞ ቁጥሩ 7.1 ሚሊዮን የሚጠጋ ህዝብ በቀውሱ መጎዳቱን ከ3 ሚሊዮን በላይ የእርሻ ስራ የሚሰሩ እንስሳት ማለቃቸውንና እስከ ያዝ ነው የአውሮፓውያኑ 2022 መጨረሻ ባለው ጊዜም 1.4 ሚሊዮን ህጻናት በዓመቱ መጨረሻ ለከፍተኛ የምግብ እጥረት የመጋለጥ ዕድል ያላቸው መሆኑን ዘርዝረዋል። በተጨማሪም ዩኤስኤድ እጅግ አስፈላጊ ለሆኑ ሰብአዊና ልማት እገዛዎች የሚውል የ476 ሚሊዮን ዶላር እርዳታ ለሶማሊያ ህዝብ በመስጠት ላይ ሲሆን ይህም ዩናይትድ ስቴትስ በዚህ ዓመት በአጠቃላይ ለሶማሊያ የለገሰችውን እርዳታ መጠን ከ707 ሚሊዮን ዶላር በላይ እንደሚያደርሰው ርዕሰ አንቀጹ ጠቁሟል። ይህ ዩናይትድ ስቴትስ በማቅረብ ላይ የምትገኘው ሰብአዊ እርዳታ አገራቸው ለኢትዮጵያ፣ ለኬንያና ለሶማሊያ ህዝቦች ደህንነት ያላትን ቁርጠኝነት የሚያሳይ መሆኑን የተናገሩት የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት አስተዳዳሪ ሰማንታ ፓወር አያይዘውም እየተስፋፋ የመጣውን የቸነፈር አደጋ ለመከላከል እና በሚሊዮኖች የሚሰላውን የሞት አደጋ ከወዲሁ ማስቀረት ይቻል ዘንድ አጋሮቻችን በየፊናቸው የገቡትን ቃል በማጠናከር እንዲቀላቀሉን እናሳስባለን ሲሉ ያሰሙትን ጥሪ ጠቅሶ የዕለቱ ርዕስ አንቀጽ አተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ለምሽቱ የያዝናቸው መሰናዶዎች በዚሁ ተጠናቀቁ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደናደሩ።